የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ መሐመድ አሚን ጀማል ለዶቼ ቬለ በስልክ እንደገለጹት ከእርሳቸው ጋር 150 የጠቅላይ ምክር ቤቱ አባላትና አገልግሎት ሰጪዎች እንዲሁም ከየክልሉ የተወጣጡና ሀጃጆቹ የመጡበትን አካባቢ ቋንቋ የሚናገሩ 22 የሕክምና ባለሙያዎች በቅርብ ይገኛሉ። የክሊኒክ ቦታ አለን። እነዚ ሐኪሞች ያው በሽፍት ይሰራሉ ህብረተሰቡን ያገለግላሉ። ጠቅላይ ምክር ቤታችን መድኃኒት አቅርቦት በጊዜ ያቀርባል። ከዛ ጀምረው ሚናም ስንንቀሳቀስ ተከትለው ህክምና ይሰጣሉ። ወደ አረፋም ስንንቀሳቀስ አብረው ይጓዛሉ። የጤናውን ግልጋሎት ይቆጣጠራሉ ማለት ነው። በተጨማሪ የሳዑዲ አረቢያ አምቡላንሶች አሉ ችግር ካጋጠመው ወደ ሆስፒታል የሚወስዱና ያው የነጻ አገልጋሎት የሚሰጡ ለማንኛውም ዓለም እንደሚደረገው እኛም በዛ ውስጥ ተሳሳፊዎች ነን። ከአስራ አምስት እስከ ሰማኒያ አምስት ዓመት እድሜ ያላቸው ኢትዮጵያውያን ሀጃጆችም ሃይማኖታዊ ስርዓታቸውን እየከወኑ ናቸው። ይሁንና ከሁለት ሺህ የሚልቁ አንዳንዶቹም ከፍተኛ ክትትል የሚሹ የእድሜ ባለጸጎችን ማስተናገድ ችግር መፍጠሩን አንዳንድ ሀጃጆች ይናገራሉ። አንድ ነገር ማስቀመጥ አለባቸው ወይ፣ አገልግሎቱን በራሳቸው በኩል የአገልግሎት ግብያ ጨምሮ በአግባቡ ሊያስተናግዱ ይገባል ወይ፣ ከቤተሰብ ጋር ሊያመጡ ይገባል እንጂ ሰውዬ እየጠፋ በየቀኑ ሰው ስትፈልግ ነው የምትውለው። በተለይ በእድሜ የገፉት ማለት ነው። ሃይማኖቱ ራሱ ያስቀምጠዋል። አንድ ሰው ማገናዘብ በሚችልበት እድሜ ነው አንድን ነገር ሲነገሩ መያዝ በሚችልበት እድሜ ላይ መሆን አለበት። ግን አንድን ነገር መያዝ የማይችል ማስታወስ የማይችልን እዚህ ጋር ካመጣ በኋላ ለቀህ እንደገና ሰዶ ማሳደድ አይነት ነገር ነው እና ይሄንን አንድ ነገር ማድረግ አለባቸው። አንድ ዘዴ ማስቀመጥ አለባቸው። የእስልምና ምክር ቤት ምክትል ፕሬዚዳንት ሼህ ኡመር ይማም ኡመር እንደሚሉትም አቅም ያላቸው ምዕመናን አዛውንቶቹን እንዲደግፉ እያደረጓቸው ነው እርስ በርሱ እንዲሁ ትምህርት እየተማማሩ እና እርስ እንዳልኩ እየተደጋገፉ ስለሚሄድ በአብዛኛው አስተዋጽኦ ሁጃጁ እርስ በርሶ የሚያደርገው ይበልጣል ከኛ ማለት ይችላለሁ። ለምን እያንዳንዱ ይደርሳላ በያለበት ክፍል ላይ እዛ አለበት ለትልልቆች አሁን ምግብ በማዕረብ ይሳተፋሉ። ሂዶ ያመጡላቸዋል፣ ያቀርባሉ፣ ይደግፋሉ፣ ያወጣሉ፣ ያወርዳሉ፣ ልብሳቸውን ያጥቡላቸዋል። አንዳንድ አስተያየት ሰጪዎች ግን ከጠቅላይ ምክር ቤቱ በሚሰጠው አገልግሎቶች ደስተኞች አይደሉም። ስሜን አትጥቀስ ያሉኝ አንድ ሀጃጅ እያንዳንዱ ኢትዮጵያዊ ሀጃጅ ከትራንስፖርት ጀምሮ ለሚያገኘው የተለያዩ አገልግሎቶች 8600 የኢትዮጵያ ብር ለጠቅላይ ምክር ቤቱ ይከፍላል። ቢያንስ በ8000 ሰው ቢሰላ ከ64 ሚሊዮን ብር ብር በላይ ነው እርሳቸው እንዳሉት ከመጓጓዣ አገልግሎት ውጪ ሌሎች አገልግሎቶች በከፍተኛ ደረጃ ሊሻሻሉ ይገባቸዋል እኔ ያረኩበት ሆቴል ደህና ነው እንደ ሆቴል ይሁንና ከገባን ጊዜ ጀምሮ በአንድ አንሶላ ላይ ነው ያለነው። የመዲና ላይ ምግብ በቀን አንድ ጊዜ ነው የሚቀርበው። ክፍያው ሰማንያ ሺህ ስድስት መቶ አራት ብር ነው። ለእያንዳንዱ ሂሳብ ታስቦ ነው የተከፈለው እና የነጻ ምግብ ነው እንጂ እነሱ የሚያቀርቡት ምግብ አይደለም። ለዚህ ግን አስከፍለዋል። ስለ እንደዚህ አይነት ነገር ለሀይማኖቱ ጥሩ አይደለም። አንድ ነገር ደህና ነው የምለው የትራንስፖርት ነው ደህና ነው። ከዛ የዘለለ ገና ቆም ብለው እንደ ተቋም ሊያዩ የሚገባ ችግሮች አሉ። ከአንድ መቶ አመት በፊት የጅማው ንጉስ አባጅፋራ አባ ጎሞል መካ ላይ በገዙት ቦታ የተሰራ ሆቴል በእስልምና ጠቅላይ ምክር ቤት ስር ሆኖ በንጉሱ ኑዛዜ መሰረት በነፃ ምእመናንን እያገለገለ ይገኛል። 729 አልጋዎች ያሉት የአባ ጅፋር መታሰቢያ ህንፃ 550 ክፍሎቹ በሳውዲ ህግ መሰረት ደረጃቸው ለሃጂ መስተንግዶ ብቁ በመሆናቸው 550 ኢትዮጵያውያን ሀጃጆች አርፈውባቸዋል። የእስልምና ጠቅላይ ምክር ቤት ፕሬዚዳንቱ ሼህ መሐመድ አሚን ጀማል እንደሚሉት ባሉ ባሉት አልጋዎች መሰረት ለየክልሎቹ ኮታ በመስጠት ክልሎቹም በተቀመጠው መመዘኛ መሰረት የመረጧቸው ሀጃጆች እንዲያርፉበት ተደርጓል። የኢትዮጵያውያን እርስ ሀብታቸው ነው። ለሰሩትንም ያው ገነትን እየተመኘንላቸው ለህዝባችን የሚያደርጉትን አስተዋጽኦ ደግሞ ህዝቡን ማወቅ አለበት እያል የኢትዮጵያውያን ሀብት ነው ይሄ። ለረጅም ጊዜ ተዘግቶ እንደ ቆየ የሚነገረው የአባ ጅፋር መታሰቢያ ህንፃ ካለፈው ዓመት ጀምሮ ነው አገልግሎት መስጠት የጀመረው። ስለሺ ሽብሩ ለዶቸቨል ሬድዮ ሪያድ